በኢትዮጵያ የተከሰተው አስከፊ ድርቅ ምን ያህል የሕብረተሰቡን ክፍል አጥቅቷል የሚለው አሃዝ በትክክል ባይታወቅም በጥቅሉ ከ10 ሚሊዮን 200 ሺህ በላይ እንደሚሆን ተገምቷል። በርካታ የዜና አውታሮች ለበርካታ አስርተ ዓመታት በዚህ አይነት ደረጃ ኢትዮጵያ ድርቅ እንዳላጋጠማት በሰፊው አትተዋል። የዓለም አቀፍ ሕፃናት አድን ድርጅት በምህፃረ ቃሉ ዩኒሴፍ በሀገሪቱ ኃላፊ የሆኑት ጆን ግራሃም ገና ድርቁ ሊቀጥል ይችላል የሚል ግምት እንዳላቸው ተናግረዋል። ይህንን የድርቅ ሁኔታ በሚመለከት ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ ለአሶሼትድ ፕሬስ የዜና ምንጭ እንደገለጹት ቢያንስ ችግሩን ለመቋቋም የ1 ቢሊዮን 400 ሚሊዮን ዶላር ወጪ እንደሚያስፈልግ ገልጸዋል። ከዚህ ውስጥ ኢትዮጵያ በድርሻዋ ወደ 400 ሚሊዮን ዶላር ግድም በጀት እንደመደበች አክለው አስረድተዋል። ግዙፉን የእርዳታ ድርሻ 532 ሚሊዮን ዶላር ያህሉን የአሜሪካ መንግስት እንደደጎመ ተገልጿል። ዩኤስ አሜሪካ የእርዳታ ድርጅት በውጭ ለሚደርሱ የአደጋ መከላከልና ጽህፈት ቤት እርዳታውን ለማከፋፈል የባለሙያዎች ቡድን አሰማርተዋል። ኃላፊው በዚህ ጉዳይ ላይ መግለጫ ሰጥተዋል። ጄሬሚ ጎንንዲክ ይባላሉ። ይህ ድርቅ ጥርጥር የለውም አስከፊ ነው። ሆኖም እንደ አደጋ የምናየው አይደለም። አደጋ የምንለው ለምሳሌ እንደ መሬት መንቀጥቀጥ፣ አውሎ ንፋስ የመሳሰሉትን ነው። አስከፊ የሆነውን ለመቋቋም ግን በሚከሰትበት ወቅት እንዴት ነው አቀናሽተን ችግሩ ላይ የምንሰራው እና ምላሽ የምንሰጥበት መንገድ የሚለው ነው። ስለዚህ በእኛ በኩል አስከፊ የሆነው ገጽታ ወደ አደጋነት እንዳይቀየር መስራት ነው። እርግጥ ነው ብዙ ስራ ይጠይቃል፣ የላቀ በጎ ፈቃደኝነትም ይጠይቃል። ስለዚህ ከዚህ ድርቅ የተነሳ ለበለጠ አደጋ የሚያጋልጥ ሁኔታ አይኖርም እላለሁ። ቀላል አይደለም፣ ይህ ድርቅ መጠነ ሰፊ ነው። እኛ ያሰማራናቸው የቡድን አባላት ከጅቡቲ ወደብ የጀመረ እህሉን የመጓጓዝ ኃላፊነት ላይ ይሰራሉ። ቀጥለውም በመስክ ተገኝተው እህሉን የማከፋፈል ተግባር ላይ ይሰማራሉ። ይህንን የድርቅ ሁኔታ ለመቋቋም በጥቅሉ 1 ቢሊዮን 400 ሚሊዮን ዶላር ያስፈልጋል ስለተባለ ዓለም አቀፍ ጥሪ ተላልፏል የዓለም አቀፉ ለጋሽ ህብረተሰብ ደግሞ በተለይ በመካከለኛው መስራቅ እየተፈጠረ ስላለው በተጠመዱበት ሰዓት ኢትዮጵያ ትኩረት ምን ያህል ይሆን የሚሰጣት መከላከል፣ ዝግጅነትና ዋስትና ዘርፍ ሚኒስትር ዴታ አቶ ምትኩ ካሳ ዓለም አቀፍ ደረጃ በተለይ መካከለኛ መስራቅ ላይ የነ ሶሪያ የነራቅና የመን ጉዳይ ትልቅ ትኩረት በመሳቡ በተለይም ደግሞ የሶሪያ ስደተኞች ከሊባኖስ በመነሳት ወደ ምዕራብ አውሮፓ ሀገር መፍለሳቸው ይሄ መደበኛ ለጋሽ የነበሩ ሀገሮች ላይ ጫና በማስከተሉ ለኢትዮጵያ የሰጣት ትኩረት እጅግ አነስተኛ ነበር። ከጊዜ ወደ ጊዜ ግን መሻሻሎች አሉ። ይህም መሻሻል ቢኖርም ከወትሮ ቀደም ባሉት ዓመታት ጋር ከነበረው ጋር ስናነጻጽር ደካማ ነው ብለን የምንወስደው የዘገየ ነው ብለን የምንወስደው። ከዚህ በመነሳት ትልቁን ድርሻ የተወጣለው መንግስት ነው። ስለዚህ አሁን የመንግስት ኮንትሪቢሽን ከ4ት96ድ ሚሊዮን ዶላር የደረሰበት ሁኔታ አለ። ለዚህ አንበሳ ድርሻውን እና የመሪነት ሜናውን የኢትዮጵያ መንግስት ራሱ ነው እየተወጣ የሚገኘው። አንዱ ይሄ የአደጋ ስጋት መቀነስ የምንለውን ተግባር መፈጸም የምንችለው በዘላቂ ልማት ማቀፍ ውስጥ ነው። ስለዚህ ኢትዮጵያ ከድርቆ አደጋ ጋር ተያይዞ አሁን እየሰጠች ያለውን ምላሽ ስንወስድ አራት መቶ ሚሊዮን ዶላሮች አካባቢ መመደቡ ከኢኮኖሚ እድገታችን የመነጨ ነው። በየተወሰነ አመታት ይህን መሰል ድርቅ በማዳግሙ ሁኔታ ተስፋ ይጣልበት ይሆን ወይ? ከበጋ ላይ ከሚከናወነው የአፈርና ጥበቃ ስራ ጋር ተያይዞ እንደዚሁም ክረምት ላይ ከሚሰራው የስነ ሕይወታዊ ባዮሎጂካል የምንለው የደን ልማት ስራ ጋር ተያይዞ የውሃ አቅም የመጎልበት እና ይህን ደግሞ ለመስኖ የመጠቀም እድሉ ድርቁን ለመቋቋም ትልቅ ጥረት የተደረገበትና ድርቁን በመቋቋም ረገድም ትልቅ አስተዋጽኦ ያደረገበት ሁኔታ አለ። ጌታቸው ተድላ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ